ሱማሊያ ምጥ ላይ ነች። ለወራት ያረገዘችውን የምርጫ ሽል ልትገላገል አፋፍ ላይ ደርሳለች። 17 አባላት ያሉበት የአዋላጆች ስብስብ ከያቅጣጫው በሽሉ ጤንነት ዙሪያ ለሚነሱ ጥያቄዎች አፋጣኝ እርምጃ እየወሰደ ነው። የፕሬዝደንታዊ ምርጫ ኮሚቴ በመባል የሚታወቀው ስብስብ ምርጫው ቀናት ሲቀሩት ከ18 እጩዎች የቀረበለትን ቅሬታ ተቀብሎ የድምፅ መስጫ ቦታው እንዲቀየር አድርጓል። በሀገሪቱ ባለው የጸጥታ ችግር ምክንያት ፕሬዚዳንቷን በቀጥታ የሕዝብ ድምፅ ማት መርጠው ሶማሊያ ኃላፊነቱን ለ329 የሕግ መወሰኛና የተወካዮች ምክር ቤት አባላት ሰጥታለች። የምክር ቤት አባላቱ ተሰብስበው ድምፅ እንዲሰጡ የታሰበው በዋና ከተማይቱ ሞግዲሹ በሚገኘው የፖሊስ አካዳሚ ነበር። ሆኖም የሀገሪቱ ፖሊስ አዛዥ አሁን በስልጣን ላይ ለሚገኙትና በድጋሜ ለሚወዳደሩት ፕሬዚደንት ሐሰን ሼክ መሐሙድ ድጋፋቸውን በግልጽ በማሳየታቸው ለምርጫው መጭበርበር አስተዋጽኦ ያደርጋሉ በሚል በሌሎች እጩዎች ቅሬታ አቅርቦባቸዋል። በሙስናና ማጭበርበር ጉዳይ እንኳን ዘንቦብሽ የሆነውን የሱማሊያ የምርጫ ሂደት ከውዝግብ ለማጽዳት ያሰበ የመሰለው የፕሬዝደንታዊ ምርጫ ኮሚቴ የድምፅ መስጫ ቦታውን በሞቅዲሹ አየር ማረፊያ ወደሚገኝ አዳራሽ አዛውሮታል። የምርጫ አስፈጻሚው ኮሚቴ በዚህ ብቻ አልተገታም። ምርጫው የሚካሄድባቸው የድምፅ መስጫ ወረቀቶች እዚያው በምክር ቤት አባላት ፊት ታትመው እንደሚሰራጩ ይፋ አድርጓል። ለማጭበርበር ቀዳዳ ላለመክፈት የድምፅ መስጫ ወረቀቶቹ በምክር ቤቱ አባላት ልክ እንደሚታተሙም ገልጿል። የምርጫ ኮሚቴው የምርጫውን ተአማኒነት ለመጠበቅና ግልጽነትን ለማስፈን እንዲህ ቢሞክርም በምርጫው ዙሪያ የውጭ ኃይሎች ጣልቃ እየገቡ ነው የሚለው ጉምጉምታ ደምቆ ይሰማ ይዟል። ስለ ውጭ ኃይሎች ጣልቃ ገብነት በይፋ አስተያየታቸውን ካሰፈሩ የሶማሊያ ልሂቃን መካከል መሐመድ ሽሬ አንዱ ናቸው። ቀድሞ ለሶማሊያ መንግስት በአማካሪነት የሰሩትና አሁን በጸጥታና ልማት ዙሪያ የሚያማክሩት መሐመድ ኢትዮጵያ፣ ኬንያና ኡጋንዳ ከምስራቅ አፍሪካ፣ የተባበሩት አረብ ኢሚሬቶች፣ ኳታርና ቱርክ ከመካከለኛው ምስራቅና አውሮፓ በሶማሊያ ምርጫ እጃቸውን ሰደዋል ይላሉ። በቀጠናው ያሉ ሀገራትና ሌሎች ሀገራት በሶማሊያ ላይ ፍላጎት ቢኖራቸው ተፈጥሯዊ ነው። ሶማሊያ አሁን ከግጭት የወጣች ሀገር ነች። የጸጥታ ጉዳዮች አሉ። ከመዋዕለ ነዋይ ፍሰት ጋር የተያያዙ ሌሎችም ፍላጎቶች አሉ። ሶማሊያ በአፍሪቃ ቀንድ ስትራቴጂካዊ ቦታ ላይ የተቀመጠች ነች። የኢትዮጵያ ስጋት ይበልጥ ከፀጥታ ጋር የተያያዘ ነው። ለእርሷ ስጋት የማትሆን ነገር ግን ደህንነቷ የተጠበቀ ሶማሊያን ማየት ትፈልጋለች። የተባበሩት አረብ ኤምሬት ገንዘብ በመስጠት የአካባቢ አካባቢ ምርጫዎች ላይ ተጽዕኖ ለማሳደር ትሞክራለች የሚል ጭምጭምት አለ። ኢትዮጵያ የምክር ቤት አባላት ድምፃቸውን ለአሁኑ ፕሬዚዳንት እንዲሰጡ ጫና እያሳደረች ነው፣ በከፍተኛ ደረጃም እየተሳተፈች ነው የሚል ጭምጭምት አለ። እነዚህ ሁሉ አሉ። ሕዝቡ ዴሞክራሲያዊ ምርጫ ለጥቅም ማቻቻያ ይሆናል የሚል ስጋት አድሮበታል። ገንዘብ ይረጭበታል፣ በሚባልለት በዚህ ምርጫ እጩ ሆኖ ለመቅረብ በራሱ 10 ሺዎች ዶላር ያስወጣል። እስከ ዛሬ ጠዋት ድረስ 23 የነበሩት እጩዎች ሁሉም በምርጫው በእጩነት ለመመዝገብ 30 ሺህ ዶላር የመክፈል ግዴታ ተቀምጦባቸዋል። የእጩዎቹ ብዛት በሌሎች አገር ከተለመደው የበዛ ቢመስልም በምርጫው የመሪነት ረድፍ የተቀመጡት ግን አራት እንደሆኑ ተንታኞች ይናገራሉ። የአሁኑ ፕሬዝደንት ሐሰን ሼክ ማህሙድ እና ከአምስት ዓመት በፊት የሶማሊያ የፌዴራል የሽግግር መንግስት ፕሬዝደንት የነበሩት ሼክ ሸሪፍ አህመድ በተንታኞች ከፍተኛ ግምት ተሰጥቷቸዋል። የቀድሞቹ ጠቅላይ ሚኒስትሮች ኦማር ሻርማርኬና ሞሐመድ አብዱላሂ ፎርማጆም ከሚጠበቁት ተርታ ተመድበዋል። መቀመጫውን በብሪታንያ ያደረገው ሶማሊያዊው ጋዜጠኛ ሊባን አህመድ ቅድሚያውን ለሼክ ሸሪፍ ይሰጣል። እኔ እንደማስበው ሼክ ሸሪፍ አህመድ ግንባር ቀደም ናቸው። ትናንት ምሽት ከቀድሞው ጠቅላይ ሚኒስትር ሰይድ፣ ከአሁኑ ጠቅላይ ሚኒስትር ዑመር አብድራሺድ እና ከፑንትላንድ ፕሬዚዳንት አብዱዋሌ ጋስ ጋር ተገናኝተው ነበር። ፕሬዚዳንት ሐሰን ሼክ ሙሐመድን ከመንበራቸው ለማስለቀቅ ጥምረት የመሰረቱ ይመስላል። ሼክ ሸሪፍ አህመድ ዘላቂ ጥምረት በመመስረት ሰፊ ልምድ አላቸው። ቀጣዩ የሶማሊያ ፕሬዚዳንት እርሳቸው ይሆናሉ ብዬ አስባለሁ። የ22 እጩዎች ሩጫ መጨረሻ ነገ ይታወቃል።